የኬንያ የጸጥታ ኃይሎች ካለፉት ሁለት ዓመታት ወዲህ ናይሮቢን እና ሰሜን ምስራቅ ኬንያን ከአልሻባብ ደጋፊዎች ለማጽዳት በያዙት እንቅስቃሴ በርካታ ሰዎች የገቡበት እንዳይታወቅ አድርገዋል ሲል ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ከሷል። ድርጅቱ አክሎም የኬንያ መንግስት ባለስልጣናት በአሸባሪነት የሚጠረጠሩ ሰዎችን ከመሰረታቸው ለመንቀል የያዙትን ዘመቻ ገታ በማድረግ እርምጃውን እንዲመረምሩ ያቀረበውን ጥሪ ጠቅሶ መሐመድ ዩሱፍ ለአሜሪካ ድምጽ ራዲዮ ከናይሮቢ ያጠናቀረውን ዘገባ አዳምሽ ፍሳዬ ታቀርባለች። ሞትና መሰወር በሚል ርዕስ የወጣ ዘገባ ካለፉት ሁለት ዓመታት ወዲህ ሰላሳ አራት የሚሆኑ በተለያዩ የሀገሪቱ የጸጥታ ኃይሎች እጅ ላይ የወደቁ ሰዎች የገቡበት አልታወቀም ይላል የሂውማን ራይትስ ዋች ዋና ስራ አስኪያጅ ኬኔት ሮት። የተለያዩ የሀገሪቱ የጸጥታ አገልግሎቶች፣ ወታደራዊ ኃይሉም ጭምር በሰብዓዊ መብት ረገጣዎች ተግባር ተሳትፈዋል ብለዋል። በዚህ ዘገባ ላይ ትኩረት የምንሰጠው በ54 ሰዎች ላይ ነው። ከ54ቱ የ11ዱ አስክሬኖች ተገኝተዋል። በቴክኒክ አንጻር ሲታይ አስከሬኖች ስለተገኙ የገቡበት አልታወቀም ለማለት አይቻልም። ሆኖም የመሰወሩ ዘያ አካል ናቸው። ሲታሰሩ ከታዩ በኋላ የገቡበት አይታወቅም። የጸጥታ ኃይሎቹ እንቅስቃሴ ትውልድ ሶማሊያ የሆኑ ወጣት ኬንያውያንን፣ እስላም የሃይማኖት መሪዎችንና የሙስሊም ትምህርት ቤቶች አስተማሪዎችን ኢላማ ያደርጋል። አደን ዩስፍ የተባለ ሰው ወንድሜ ባለፈው ዓመት ማንዴራ በተባለች ከሶማሊያ ጋር በምትዋሰን ከተማ የገባበት አልታወቀም ብሏል። ዑመር የተባለው ወንድሙ ሁለት የወንጀል መርማሪ ፖሊሶች ከያዙት በኋላ የት እንደገባ አይታወቅም ይላል ዮሱፍ። ወንድሜ ሻይ ቤት ነበርና በአካባቢው በሚገባ የሚታወቁ ሁለት የወንጀል መርማሪ ፖሊሶች አንዳንድ ጥያቄዎች ልንጠይቅ እንፈልጋለን ብለው ወሰዱት ይላል ዮሱፍ ወንድሜ ፖሊሶችን ያውቃቸው ስለነበር አብሯቸው ሄደ። ከዚያ በኋላ የት እንደገባ አላውቅም ሲል ገልጿል። ሰዎች ከተያዙ በኋላ አንዳንዶቹ በሰሜን ምስራቅና በሌሎች የሀገሪቱ ክፍሎች ወደሚገኙ ማጎሪያ ሰፈሮች እንደሚወሰዱ መርማሪዎች ለማወቅ ችለዋል። ሂዩማን ራይትስ ዋችና ኃላፊው እያንዳንዱ በሀገሪቱ ያለ የጸጥታ ክፍል በጸረ ሽብሩ እንቅስቃሴ ይሳተፋል ይላሉ። ይህ ድርጊት እንደተሸፋፈነ ሊቀር አይችልም። በሌላ አነጋገር የመሸፋፈኑ ሙከራ ሊዘልቅ አይችልም። አንዳንዴ እስረኞቹ በፖሊስ ጣቢያው ባይመዘገቡም ወደ ፖሊስ ጣቢያ ይወሰዳሉ። ሆኖም ሁሌም ቢሆን በወታደራዊ ሰፈር ወይም ደግሞ ጫካ ውስጥ በሚገኝ ወታደራዊ ማጎሪያ ሰፈር ይያዛሉ። አንዳንዴ ደግሞ አስከሬናቸው ይገኛል። ኬንያ ውስጥ የሚታየውን ሰዎችን የማሰወር የመግደልና መብታቸውን የመርገጥ ተግባር ተገቢ ሊያደርግ የሚችል ነገር የለም። የፖሊስ ኃይል ቃል አቀባይ ቻርልስ ኦዊኖ ፖሊስ ሰዎችን በማሰወር ተግባር አልገባም ይላሉ። ነጻ መርማሪ አካልና ለአይን ምስክሮች የደህንነት ከለላ የሚሰጠው ክፍል በአንድ ፖሊስ ላይ ጣታቸውን ቢቀስሩ እንደ ማንኛውም ወንጀለኛ ለፍርድ እናቀርባቸዋለን። አራት ኬንያውያን ፖሊሶች ከሦስት ሰዎች ሞት ጋር በተያያዘ በያዝነው ሳምንት በግድያ ወንጀል ተከሰዋል። ሦስቱ ሰዎች በፖሊስ ተይዘው ነበር ከተባለ ጥቂት ቀናት በኋላ አስክሬናቸው ናይሮቢ አጠገብ በሚገኝ ወንዝ ላይ ተገኝቷል። ነፃው የፖሊሶች ተቆጣጣሪ አካል ፖሊሶችን የመመርመር ስልጣን አለው። ሌሎች የጸጥታ ክፍሎችን ግን ሊመረምር አይችልም። መንግስት ወታደራዊ ኃይሉም ጭምር ይፈጽማቸዋል የተባሉትን የሰብአዊ መብት ረገጣዎችን የሚመረምር ኮሚሽን እንዲሰይም ሂማን ራይትስ ዋች ጥሪ አቅርቧል።